ማህደረ ዜና በዕለተ ቅዳሜ ማለዳ የሰሜን ኮሪያ ዋና ከተማ ፒዮንግያንግ የኪም ኢልሱንግ አደባባይ በአስር ሺዎች የሚቆጠሩ ወታደሮች ተሞልቷል። የአገሪቱ መሪ ኪም ጆንግ ኡን ከወታደራዊ ሹማምንቶቻቸው ጋር በአደባባዩ ተሰይመዋል። የወታደራዊ ማርሽ ባንድ ሙዚቃ ያሰማል። በሙዚቃው መካከል ሰሜን ኮሪያውያን ለመሪያቸው ብሎም ለአገራቸው ያላቸውን ታማኝነት የሚያረጋግጥ መፈክር በተደጋጋሚ ይደመጣል። በአስር ሺዎች የሚቆጠሩ ወታደሮች በአስደናቂ ሥነ ሥርዓት በአደባባዩ ሰላምታ እየሰጡ አልፈዋል። በርካታ ቀይ ባንዲራዎች ያነገቡ፣ የሰሜን ኮሪያ የቀድሞ መሪዎች ፎቶግራፎች የተሸከሙ ወታደሮችም በአደባባዩ ነበሩ። ጥቁር መለዩ የለበሱ እንስት ወታደሮች በወገባቸው ቦምብ ታጥቀው ተሰልፈዋል። ወንዶቹ ነፍጣቸውን አንግተዋል። ከሰማይ ተዋጊ የጦር አውሮፕላኖች ያንዣብባሉ። ከምድር የጦር ታንኮች፣ የአየር መቃወሚያዎች በሰልፍ ይርመሰመሳሉ። ይህ ሁሉ የሆነው የሰሜን ኮሪያ መስራች የኪም ኢል ሱንግ 105ኛ የልደት በዓል አከባበር ላይ ነበር። ቀኑ ግን ዝም ብሎ የልደት በዓል አከባበር ብቻ አይደለም፣ ሰሜን ኮሪያ ጡንቻዋን ለዓለም በተለይም ለአሜሪካ የምታሳይበት መድረክ እንጂ። በወታደራዊ ሰልፉ መካከል ብቅ ካሉት ሁለቱ አዳዲስ አህጉር አቋራጭ ተወንጫፊ ሚሳይሎች ሳይሆኑ እንደማይቀር ባለሙያዎች ጠርጥረዋል። የተሻሻሉ ሰርጓጅ መርከብ ላይ የሚጠመዱ ሚሳይሎችም በኪም ኢልሱንግ አደባባይ ታይተዋል። ከወታደራዊ ሰልፉ በኋላ ፒዮንግያንግ ሌላ የተወንጫፊ ሚሳይል ሙከራ አድርጋለች። የአሜሪካና የደቡብ ኮሪያ የጦር ባለስልጣናት ተወንጫፊ ሚሳይሉ በተተኮሰ ጥቂት ሰከንዶች ውስጥ ፈንድቷል ብለዋል። የእስያ አገራት ጉብኝታቸውን በደቡብ ኮሪያ አንድ ብለው የጀመሩት የአሜሪካው ምክትል ፕሬዝዳንት ማይክ ፔንስ ሙከራውን ጠብጫሪነት ብለውታል። ሰሜን ኮሪያ ሁሌም ለጦርነት የምትዘጋጅ ሀገር ነች። የአገሪቱ መንግስት የውጭ ኃይል ጥቃት በተለይ ከዩናይትድ ስቴትስ የሚሰነዘር እንዳዣበበባቸው ሁሌም ለዜጎቹ በመንገር ነቅተው እንዲጠባበቁ ይጎተጉታል፣ ያሰልፋል። ይህ በሀገሪቱ መሪ ኪም ጆንግ ኡን ዘወትር የሚቀነቀን ስጋት በዚህ ወር እውን ለመሆን የተቃረበ መስሏል። ምዕራባውያኑ ተንታኞችና የስለላ ተቋማት የሰሜን ኮሪያ መንግስት ያደረጋቸውን የሚሳይል ሙከራዎችና የሳይበር ጥቃቶች እያጣቀሱ በጥባጭና ጠብ ያለሽ በዳቦባይ ነው እያሉ ይወቅሱታል። እንደ አምባገነን በራሱ ዜጎች ላይ ከሚያደርሰው አፍናና ጭቆና ባሻገር ድርጊቱ ለመላው የኮሪያ ልሳነ ምድር ስጋት ተብሎ ተፈርጇል። ስልጣንን ከአባታቸው የወረሱት ልጅ እግሩ ኪም ጆንግ ኡን የሚሳይል ሙከራዎቻቸውን ደብቀው አያውቁም። የኪም ጆንግ ኡን መንግስት ከመስከረም እስከ ጥር ባሉት ወራት ብቻ አራተኛና አምስተኛ የኒኩሌር አረር ተሸካሚ ሚሳይል ሙከራ ማድረጉንና የመጀመሪያውን የሃይድሮጅን ቦምብ ማፈንዳቱን ገልጧል። ምዕራባውያኑ ታዲያ ሙከራዎቹን እየሰለሉ የጦር መሳሪያ ሙከራዎቹ የፈጠሩትን የመሬት መንቀጥቀጥ እየለኩ ማጣጣላቸው አልቀረም። በዕለተ ቅዳሜ በፒዮንግያንግ አደባባይ የታዩት አህጉር ተሻጋሪ ሚሳይሎች የኪም መንግስት አሜሪካንን በኢላማው ስር ለማስገባት የሚያደርገው ጥረት ማሳያ ነው የሚሉት ባለሙያዎች መሳሪያዎቹ አለመሞከራቸውን አንስተው ሲያጣጥሉ ይታያል። የሰሜን ኮሪያ ሚሳይሎች ደቡብ ኮሪያን፣ ጃፓንን፣ ምናልባትም በፊሊፒንስ ባህር መካከል የምትገኘውን ጓምን፣ የተወሰነ የቻይናና ክፍሎችን የመምታት አቅም ሊኖራቸው እንደሚችል ባለሙያዎች ይናገራሉ። ሚሳይሎቹ የዩናይትድ ስቴትስን የባህር ዳርቻዎች የመምታት አቅም ሊኖራቸው ይችላል የሚል ጥርጣሬ ቢኖርም በካቶ የጥናትና ምርምር ተቋም የፖሊሲ ተንታኙ ኤሪክ ጎሜዝ ግን በዚህ አይስማሙም። የሰሜን ኮሪያ ሚሳይሎች ምናልባት ብዙ ህዝብ የማይኖርበት አላስካ ሊደርሱ ይችሉ ይሆናል የሚሉት ጎሜዝ ከዛ ያለፈ አቅም ይኑራቸው አይኑራቸው መረጃ የለም ሲሉ ይሞግታሉ። የዛሬ ዓመት በወረሃ የካቲት ፒዮንግያንግ የከተመው ሶሻሊስት መንግስት አህጉር አቋራጭ ሚሳይል ለመስራት የሚያስችለውን ሙከራ አድርጓል። ሰሜን ኮሪያ ይህን ሁሉ ስታደርግ የተባበሩት መንግስታት ድርጅት ማዕቀቦችን፣ የጸጥታ ጥበቃው ምክር ቤት ማስጠንቀቂያዎችን፣ የጃፓንና ደቡብ ኮሪያ የቅጣት እርምጃዎችን ሁሉ ከቁብ ሳትጥፍ ነበር። የዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ባለስልጣን ኃላፊ ዩኪያ አማኖ እንደሚሉት ሰሜን ኮሪያ የኒኩሌር ጦር መሳሪያ ለመታጠቅ በርትታ እየሰራች ነው። የዩራኒየም ማብለያ ነው ብለን የምንጠረጥረው አካባቢ ተጨማሪ ህንጻ ሲሰራበትና ሲስፋፋ በሳተላይት ለመመልከት ችለናል። ሰሜን ኮሪያውያን እናደርገዋለን ያሉትን እየተገበሩት ነው። የሰሜን ኮሪያ ተከታታይ የጦር መሳሪያ ሙከራዎች ይበልጥ የሚያሰጋቸው ጃፓንና ደቡብ ኮሪያ ሁልጊዜም ጎረቤት ሀገራቸውን በአይነ ቁራኛ እንደጠበቁ ነው። አሜሪካ እና ደቡብ ኮሪያ በጥምረት የመሰረቱት የሰሜን ኮሪያ መከታተያ ድረገጽ ባለፈው ሳምንት ይፋ ያደረገው ዜና ደግሞ አገራቱን እንቅልፍ የሚነሳ ይመስላል። ድረገጹ ባለፈው አርብ እንዳስነበበው ሰሜን ኮሪያ ስድስተኛ የኒውክሌር ጦር መሳሪያ ሙከራ ለማድረግ ዝግጁ ነች። በሌላ መጠሪያው 38 ሰሜን ተብሎ የሚጠራው የዚህ ተልዕኮ ተንታኝ ጆሴፍ በርሙዴዝ እንዳሉት ሰሜን ኮሪያ ባለፉት ስድስት ሳምንታት ያደረገችው እንቅስቃሴ ለሙከራው ዝግጁ መሆኗን ይጠቁማል። ይህ ዜና የተሰማው የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ሰሜን ኮሪያ ሳሪን የተሰኘ ገዳይ ኬሚካል የተጠመደባቸው ሚሳይሎች ለመተኮስ የሚያስችል አቅም ሳይኖራት አይቀርም ካሉ በኋላ ነበር። ሰሜን ኮሪያ ሳሪን የተሰኘውን ገዳይ መርዝ የተጫነ ሚሳይል ለመተኮስ የሚያስችል አቅም ሊኖራት ይችላል። አንዳንዶች የመከላከል አቅሙ ሊኖረን ይገባል ሲሉ ይከራከራሉ። በተለይ በቅርቡ በሶሪያ ሕጻናትን ጨምሮ ከመቶ በላይ ሰላማዊ ሰዎች በመሰል ጥቃት ከተገደሉ በኋላ ይርቶ በቀኝ ዘመሙ የፎክስ ቴሌቪዥን ጣቢያ ቀርበው ስላዘመቱት ጦር የተጠየቁት የአሜሪካን ፕሬዝደንት ዶናልድ ትራምፕ የሰጡት ምላሽ ድፍን ያለ ግራ አጋቢም ነበር። በትዊተር ማህበራዊ ድረገጻቸው ባለፈው ማክሰኞ ሰሜን ኮሪያ ነገር እየፈለገች ነው ያሉት ትራምፕ ቻይና የኮሪያ ልሳነ ምድርን ቀውስ ለመፍታት እጇን ከዘረጋች በጸጋ እንደሚቀበሉ ገልጠዋል። ካልሆነ ግን ያለ ቻይና እገዛ ችግሩን ራሳችን እንፈተዋለን ብለው ነበር። ፕሬዚዳንቱ ወደ ኮሪያ ባሕረ ስላጤ ያዘመቱት አጥቂ ቡድን ስለሚወስደው እርምጃ ሲጠየቁ ግን ለመናገር ፈቃደኛ አልነበሩም። ማንም ምንም አያውቅም ነበር ያሉት ትራምፕ ስለ አሜሪካ ጦር ኃይል ብቃት መመጻደቃቸውን ግን አልዘነጉትም። አንድ እጅግ ኃይለኛ የጦር መርከብ ጓድ ልከናል። እጅግ ኃይለኛ ባሕር ሰርጓጅ መርከቦች አሉ። ከተዋጊ የጦር አውሮፕላኖች ተሸካሚ መርከብ የበለጠ ኃይለኛ። በምድር ላይ አሉ የሚባሉ ምርጥ ወታደራዊ መኮንኖች አሉ። ኪም ጆንግኡን የተሳሳተ ነገር እያደረገ ነው። ለዘብተኛ አሊያም ግራዝምም የፖለቲካ ተንታኞች የትራምፕና ኪም ጆንግ ኡን አኳኋን አይጥማቸውም። ሁለቱ መሪዎች በውጭ ጉዳይ ፖሊሲ ላይ ይሄ ነው የሚባል ልምድና እውቀት የላቸውም እየተባሉ ይተቻሉ። ሁለቱም ለስልጣን አዲስ ናቸው። ለደጋፊዎቻቸው የአመራር ክህሎታቸውን ለማሳየት፣ መንበራቸውንም ለመጠበቅ ይኳትናሉ። ከፕሬዚዳንት ዶናልድ ትረምፕ ማስፈራሪያ በኋላ የሰሜን ኮሪያ ሶሻሊስት መሪ በምላሻቸው እንዋጋለን ብለዋል። ትራምፕ ወደ ኮሪያ ስለተጠጉት የባህር ኃይላቸው ሀያልነት እንደሰበኩ ሁሉ የኮሪያ ማዕከላዊ ቴሌቪዥን ደግሞ የዩናይትድ ስቴትስን እርምጃ የሞኝ ዘመቻ ሲሉ ወርፎታል። ለሰላም ምንም ነገር አንለምንም፣ ነገር ግን በጠብጫሪዎች ላይ መልሰን እርምጃ እንወስዳለን። ራሳችንንና የመረጥነውን መንገድ በኃይለኛ የጦር መሳሪያ ከጥቃት እንከላከላለን። ዩናይትድ ስቴትስ በወሰደችው ያልተገባ ተግባር ለሚፈጠረው አሰቃቂ ጥቃት ተጠያቂ እናደርጋታለን። በርካታ ተንታኞች የኪምና ትራምፕ ጠባይ መመሳሰል እንደሚታይበት ይስማማሉ። ምስስሎቹ ካስገረማቸው አንዱ በኤክስተር ዩኒቨርሲቲ የሰሜን ኮሪያ ጉዳዮች ተመራማሪው አይዳን ፎስተር ካርተር ናቸው። ሰሜን ኮሪያ ሁልጊዜም ትዕቢተኛና ጠበኛ ነች። አዲሱ ተጨማሪ ነገር ግን ዛቻና ማስፈራሪያ የሚወዱ ፕሬዝዳንት በዩናይትድ ስቴትስ መኖራቸው ነው። ትራምፕ በሰሜን ኮሪያ ላይ የሰነዘሩት ዛቻ ደግሞ በግልጽ ትርጉሙ የማይታወቅ ግን ደግሞ አሳሳቢ ነው። ለነገሩ ቀለል ያለ መገዳደር ሊሆን ይችላል። ሲመዘን ባዶ ሆኖ የሚገኙ እንዲህ አይነት ቋንቋና ማስፈራሪያ በኮሪያ ሰላም ለማስፈን ይረዳል ብያል ተመራማሪው። ዶናልድ ትራምፕ ሰሜን ኮሪያን ትጥቅ ለማስፈታት የአመራር ክህሎቱም ሆነ አማራጩ እንደሌላቸው ያምናሉ። በእርሳቸው አባባል አሁን ትራምፕ የተከተሉት መንገድ ለቀጠናውም ሆነ ለአሜሪካ አጋሮች ፈጽሞ አያዋጣም። ትራምፕ ብዙ አማራጮች የሏቸውም። ከእርሳቸውም የተሻለ የአመራር ክህሎት ያላቸው የቀደሙት የአሜሪካ የደቡብ ኮሪያና የጃፓን እንዲሁም የቻይና መሪዎች ለ20 ወይም ለ30 ዓመታት ከሰሜን ኮሪያ እንቆቅልሽ ጋር ሲታገሉ ቆይቷል። ጉዳዩ እጅግ አስቸጋሪና ውስብ ስብስብ ነው። ስህተቶች ቢሰሩም እንቆቅልሹ ከቁጥጥር ውጭ የሆነበት ምክንያት መፍትሄ ካለመፈለግ አይደለም ጥሩ አማራጭ ስላልነበረ እንጂ። አሁን በፕሬዚዳንት ትራምፕ የታሰበው ወታደራዊ መፍትሄ ደግሞ አሰቃቂ መከራ የሚያስከትል ነው። በተለይ ደግሞ በቀጣናው ለሚገኙት የአሜሪካ ወዳጆች ደቡብ ኮሪያ እና ጃፓን ከፍተኛ ቀውስ ይፈጥራል። ትራምፕ በሶሪያ የተዋጊ አውሮፕላን ማረፊያ ላይ የሚሳይል ድብደባ መፈጸማቸው ከሩሲያ ጋር አቃቅሯቸዋል። አወዛጋቢው የአሜሪካን ፕሬዚደንት ሰሜን ኮሪያ አነካክተው ከቻይና ጋር ሌላ እሰጥ አገባ ውስጥ መግባት አያዋጣቸውም ይላሉ ተንታኞች። በጀርመኑ ሜር ካርተር የቻይና ጥናት ማዕከል ተንታኝ የሆኑት ሐስን ማውል ትራምፕ ኢኮኖሚያዊ ማዕቀቦችን ሊጠቀሙ ይችላሉ ባይ ናቸው። የትራምፕ አስተዳደር ከምር ወታደራዊ አማራጭ ለመጠቀም ዝግጁ ነው የሚለውን ነገር እጠራጠራለሁ። ፕሬዚደንቱ በትዊተር መልእክታቸው ዩናይትድ ስቴትስ ኢኮኖሚያዊ ማዕቀቦችን ለማጠናከር መፈለጓን ይጠቁማሉ። እነዚህ ማዕቀቦች ደግሞ ሰሜን ኮሪያን ብቻ ሳይሆን አብረዋት የሚሰሩ የቻይና ኩባንያዎችንም ይጎዳል። ወታደራዊ መፍትሄ በዩናይትድ ስቴትስ ከዚህ ቀደም እንደ አማራጭ ታይቶ ይታወቃል። ነገር ግን አብዛኛው የደቡብ ኮሪያ ዋና ከተማ ሴኦል ክፍል በሰሜን ኮሪያ የጦር መሳሪያ ሊመታ በሚችልበት ርቀት ላይ የሚገኝ በመሆኑ በጣም አደገኛ ነው። ሰሜን ኮሪያን ለማጥቃት ቢሞከር እጅግ ብዙ ሕዝብ ያልቃል። ቻይና ወታደራዊ ኃይል መጠቀም ዩናይትድ ስቴትስ ከሰሜን ኮሪያ ጋር የገባችበትን እሰጥ አገባ ሊፈታ እንደማይችል በተደጋጋሚ አስታውቃለች። የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ሉ ካንግ ወታደራዊ ኃይል ብቻ ሳይሆን የኢኮኖሚ ማዕቀብ እንኳ ቢሆን አገራቸው እንደምትቃወም ገልጠዋል። እንደሚመስለኝ አንድ ነገር ግልጽ መሆን አለበት። ቻይና በዓለም አቀፍ ጉዳዮች አንድ አገር ላይ ማዕቀብ እንዲጣል የሚደረገውን ጥረት ሁልጊዜም ትቃወማለች፣ በተለይ በአንድ አገር ላይ የሚጣለው ማዕቀብ የቻይናን ጥቅም የሚጎዳ ሲሆን። በኤክስተር ዩኒቨርሲቲ የሰሜን ኮሪያ ጉዳዮች ተመራማሪው አይዳን ፎስተር ካርተር እንደሚሉት ግን የሰሜን ኮሪያ እምቢባይነት ለቻይና ሌላ ወታደራዊ ጥቅም ጭምር አለው። ከፈለገች በሰሜን ኮሪያ ላይ ከፍ ያለ ተጽዕኖ ማሳደር የምትችለው ብቸኛ ሀገር ቻይና መሆኗ እሙን ነው። ቻይና ሰሜን ኮሪያ በንግዱ ከተቀረው ዓለም የምትገናኝበት መተላለፊያም ጭምር ናት። ነገር ግን ቻይና የአሜሪካ ወደ 28 ሺህ የሚጠጋ ጦር የምታስተናግደው ደቡብ ኮሪያን እንድትቀናቀን የኮሪያ ዲሞክራቲክ ሪፐብሊክ ተብላ የምትጠራው ሀገር ሀገር እንድትኖር ትሻለች። ይህ ደግሞ ከአሜሪካ ይሁን ከደቡብ ኮሪያ አቋም ፈጽሞ የተጻረረ ነው። ደቡብ ኮሪያ በአንድ ወር ውስጥ ምርጫ ታካሄዳለች። እስካሁን በተሰበሰበ የህዝብ አስተያየት ከሰሜን ኮሪያ ጋር ሰላም መፍጠር የሚፈልግ መሪ ይመረጣል የሚል ጥቆማ ሰጥቷል። ይህ ደግሞ በአሜሪካና ደቡብ ኮሪያ ትብብር ላይ ሌላ ውጥረት ይፈጥራል። ስ ኖር ስ የትራምፕ አስተዳደር እንደፎከረው በሰሜን ኮሪያ ላይ አንዳች ወታደራዊ እርምጃ ቢወስድ ቀጣናው የደህንነትና ሰብአዊ ቀውስ ውስጥ መግባቱ አይቀርም። አንዳንድ ተንታኞች እንደሚሉት የኪም ጆንግ ኡን መንግስት ቢንኮታኮት የሚኖረውን ዳፋ አስቀድማ የተረዳችው ቻይና የኮሪያ ልሳነ ምድርን ቀውስ ለመፍታት አጣብቂኝ ውስጥ የገባች ይመስላል። ኩነቱ ጊዜውን እየጠበቀ የሚያብጥ የፖለቲካ ትኩሳት አድርገው የቆጠሩትም አልጠፉም። ለማንኛውም ጊዜ መልስ ይኖረዋል።